የዳዲሞስ ኢንተርቴንመንት እና የፕሬስ ስራዎች ድርጅት እና በስራ አስኪያጁ በግዛው ታዬ ላይ የፌደራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የስርዓት ፍርድ ሰጥቷል። ፍርዱ በሌለበት የተላለፈበት ግዛው ታዬ በበኩሉ ሲጀመርም ሆን ተብሎ የህትመት ውጤቶቹን ለመዝጋት ታስቦ የነበረና ያለ አግባብ የተመሰረተ ክስ ነበር ብሏል። ሶሎሞን አባተ ዝርዝሩን ይዟል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ስምንተኛ ወንጀል ችሎት በዳዲሞስ የኢንተርቴይንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ ግዛው ታዬ ላይ ፍርዱን ትናንት ማሳለፉን ፋና ብሮድካስቲንግ ኮርፖሬት የሚባለው ተቋም ነው የዘገበው። በዘገባው መሰረት ድርጅቱም ሆነ ስራ አስኪያጁ ከ2003 ዓመተ ምህረት ጀምሮ ክሱስ ከተመሰረተበት ጊዜ ድረስ ለአምስት ተከታታይ ዓመታት ኦዲት አለመደረጋቸውን የፌዴራል የገቢዎችና ጉምሩክ መስሪያ ቤት አቃቤ ሕግ የከፈተው የክስ መዝገብ ይናገራል። ስለሆነም ድርጅቱም ሆነ ግለሰቡ ታክስ የማጭበርበር ተግባር ላይ እንደነበሩ የተጨማሪ እሴት ታክስና የገቢ ግብር መሰወራቸውን በዚህም ለመንግስት መግባት የነበረበትን ከስምንት መቶ ሺህ ብር በላይ ማሳጣታቸውን ክሱ እንደሚናገር ፋና ዘግቧል። አቃቢ ህግ የሰውና የሰነድ ማስረጃዎችን ማቅረቡን ተከሳሹ ቀደም ሲልም አመፅ በማነሳሳትና መሰል የሽብርተኝነት ወንጀሎች ክስ ተመስርቶበት በሐምሳ ሺህ ብር ዋስ ከተለቀቀ በኋላ መሰወሩንና የክስ ሂደቱ ተከሳሾቹ በሌ በት እንዲቀጥል ፍርድ ቤት መወሰኑን ዘገባው አትቷል። ፍርድ ቤቱ ትናንት ረቡዕ ጥቅምት 10 2008 ዓ.ም ባስቻለው ችሎት በድርጅቱ ላይ የ200 ሺህ ብር ቅጣት ሲጥል ስራ አስኪያጁ ግዛው ታየ በ18 ዓመት ጽኑ ስርዓትና በ100 ሺህ ብር የገንዘብ ክፍያ እንዲቀጣ ፈርዶበታል። ይህንን ዜና ይዤ ለግዛው ታየ ያለበት ደውዬ አግኝቸዋለሁ። ለመሆኑ ፍርዱን ሰምቶት ይሆን? አዎ፣ ትናንትና ሰማሁኝ። በነገራችን ላይ ክሱ መጀመሩንም ሂደቱንም አላውቅም። በክፍል ማላቅ ውሳኔውን ሰምቻለሁ። ትናንትና ምንም የሰማኸው ነገር አልነበረም? ከዚህ በፊት ምንም የሰማሁት ነገር የለም። የአንድ ተከሳች ተፋኮ ቢያንስ በሚዲያም ይነገራላል። እስካሁን እንደሰማ ነው። ግን ምንም የሚዲያም በሚዲያም የሰማሁት ነገር የለም። ከዚህ በፊትም በግብር ጉዳይ ማስንጋሰትን ማለትም፣ ውሳኔ ብቻ ነው የሰማነው። ምን ይላል ክሱ? ተከሳሹ አመፅ በማነሳሳትና መሰለ ሽብርተኝነት ወንጀሎች ክስ ተመስርቶበት በአምሳ ሺ ብር ዋስ ከተለቀቀ በኋላ ተሰውረዋል ይላል። እሱ ከአመት በፊት የሆነ ነው። ከአመት በማነሳሳት መንግስት ንታ ላይ መዘልበት በሚል ስስል እንደውም እኔ የቀረብኩት የሚያው ሂደቱን እዚ ከአስር ሺ በላይ ከአምስት ሺ በላይ ዋስትና ማስጠበቅ እ የሚወጥ ብለን ቀረብን። ቀረብ በጣም አምሳ ሺ ብር አሁን ዋስና ከዛ ቻችንም የሁላችን ይመጣ አወቅን በአምሳ ሺ ብር ዋስና ወጥ ሀምሳ ሺህ ብር ከተባልክ ትኩር ቤትም እንደሚሆን አስበው እዛ ወታደኛ ሀያ ቀን በሰላሳ በአንድ ብር ከማምካል ብቻ እነሱ ወሰኑብን ነበር። ያኔ በሀምሳ ሺህ ብር ዋስትና ውጥቻለሁ የዛን ሰዓት ማለት ነው። ከዛ ሶስት አመት ከሶስት ወር አብሮ ሀምሳ ሺህ ብር ተብሎ ሶስት አመት ከሶስት ወር ስትባል ግራ አይገባ ነበር ለካ እዚ ጋ የተዘጋጀ ነበር ነበር ሌላ አሁን አረጋገጥ አስራ ስምንት አመት ሲለሆን ለካ በሶስት አመቱ ከገባ በኋላ እዛው በአስራ ስምንት አመት እያዝ ነበር ማለት ነው። እንግዲህ ገሌ እንዳይገባኛ አሁን ለመሆኑ ድርጅቱ ለአምስት ዓመታት ኦዲት አልተደረገም የሚለው የአቃቢ ሕግ ክስስ ምን ያህል የተጨበጠ ነው? ማስረጃስ አገኘው የሚለው ከየት ነው? አንደኛ ደረጃ ንግድ ፍቃድ ሱበት እየሰራ የነበር ግለሰቦች ነ ለዛውም ፒ ኤል ሲ የሆነ ማለት ነው። ፒ ኤል ሲ የሆነ ደግሞ ኃላፊነቱ የተወሰነ የግል ማህበር ማለት ነው። አዎ እንደዛ ስሰራ

እዛ በነበርን ሰዓት አብረን አራት አመት ቆይተናል። ለአምስት አመት የሚል በነበር ሰዓት አጋጣሚ እኮ አለ። ሁሉ ነገር ማረጊያ ባለቀበት ሰዓት እኔ ከሀገር ወጥቼ በሌላ ክስ ከሀገር በወጣሁበት ሰዓት በሌለውበት ይህን ለመመለስ እኔ እኮ ማስረጃዎችን ማቅረብ ሲመሰል ቦታው ላይ በሆነ ክስ መኖሩ ኮንሳናት ለእኔ የምትሰማኝ እኮ ለእኔ ምግብ ቃር እንደሰራ ሰው ነው እነሱ እያሰቡ እያወሩብኝ ወይ ደግሞ እየቀጥሽኛ ነ ስዩ ነ ማሰብ ነ መጠየቅ ይችላሉ። በመሀል ላይ እዛ በነበርኩበት ሰዓት ግዛው ታየ ቀደም ሲልም ለአመጽ በማነሳሳትና በሽብር ተከሶ በሀምሳ ሺህ ብር ዋስ ተለቆ እንደነበርና ከዚያም መሰወሩን የፋናው ዜና መጠቆሙን ቀደም ሲል አንስተናል እኔ መጽሄቱ ስራ አስኪያጅ ነኝ ያሎሚ ማለት ነው እንግዲህ በተጻፈው ጽሁፍ ነው እነሱ የጠየቁት መጠየቅ ያለበት እኮ እንደ ህጉና እንደ እውነታው ኬል ዋና አዘጋጅ ነው መጠየቅ ያለበት ግን እነሱ ያደረጉት ሊያጠፉ ስለፈለጉ ሊዘቦ ስለፈለጉ ሁሉም የፍርቄ ስራ ስል ነው የተሰሩት ስራ አስኪያጅ ለማንም ዋና አዘጋጅ መስንቅ ያስሰጠል

በነበረ ሰዓት እንግዲህ እነሱ እንደዛ ካሰቡ ልከራከራቸው አልችልም። እኛ ግን መስራት ያለብንም የሠራ ነው። ዋና አዘጋጁ የተለየ ሰው ነበረ። በዚያን ጊዜ የሁሉም መጤት ዋና አዘጋጅ የተለየ ተለየ ሰው ነው። ሰለሞን የተከሰሱት ስድስቱ ዋና አዘጋጅና ቀ የተለያዩ ሰዎች ናቸው። ለመሆኑ ምንድን ነበሩ እነዛ ጽሑፎች ወይም አንድም ጽሑፍ ከሆነ ምንድን ነበረ? ለዚህን ያህል የማነሳሳትና የሽብር ወንጀል ተብሎ ክስ ያስመሰረ አንደኛ ጽሑፍ በተኳኝነቱ አቸ የማይገኝበት የሚዲያ መዳር የሚ ኢትዮጵያ ፕሬስን የተላለበት ነው። ትርጉም ነው በነገራችን ላይ እንግሊዛዊ ሂደት እየጨለመ እንዳለ እየወደቀ ስለ ሁኔታ እንዳለ ልንገልጸ አንደኛው ሁለተኛው የአሸባሪነት ፈርቶችን እና እነ እስክንድር እየታሰሩ በሙሉ አሸባሪዎች አይደሉም እስክንድር ሲቅር ነው የታሰረው የሚል ነው አሳብ ያለው ሶስተኛው ደግሞ ክስ ኢህአዲግ የሽብርተኝነት መመዘኛው ምንድን ነው የሚል ነው እሱም ስለ እነ አቡበከር ነው ስለ ሙስሊማ ማህበረሰቦቹ ማለት ነው መመዘኛው ከፍ ያለ ሰው ህዝባል መደመጤ ይቻለት በብዙ ሰጠሉ ነው አንድ በእስክንድር አንድ በሙስሊሞች ጉዳይ በእነ አቡበከር አንድ ደግሞ በፕሬስ ጉዳይ የተከሰሱ

ወር ከአስራ አምስት ቀን ውስጥ ነው የፈረዱብኝ በነገራችን ዚህ ላይ ነገር ነገር ግን በተጻፉ ጽሁፎች ሁሉ አምንባቸዋለሁ ጻፉ የተጻፉ ጽሁፎች አምንባቸዋለሁ መታየት ካለብኝ በመታየቴ ቅሬታ የለኝም እንደው አለን የሚሉትን ግን ለምን አይፈጽሙትም ለምን አይተገብሩትም በሚል ነው እንጂ በተጻፉ ጽሁፎች ነው ሁሉ አምንበታለሁ እንግዲህ አሁን በአንተ ላይ የአስራ ስምንት አመት ጽኑ እስራትና የመቶ ሺህ ብር ቅጣት በዳዲሞስ የኢንተርቴንመንትና የፕሬስ ስራዎች ድርጅት ላይ የሁለት መቶ ሺህ ብር ቅጣት ተፈርዷል ምንድን ነው የምታስበው ግዛው ሰለሞን ምን መሰለህ፣ እዚህ ጋር የሚገርመኝ ነገር የዛሬ አመት ጃዲሞ ሲፈጥረው ስራዎች ያዘን ግዛው ምን የዛሬ እንዲታገር ተደርጓል። አሁን የታገደ ድርጅት፣ የተወረሰ ድርጅት እንደ ለሁለት መቶ ሺህ ብራም እዛ ጉዳዩ ምን ማለት ሺህ ታግዶ የባንክ አካውንት ተዘግቶ ምን ተብሎ ያለቀ ድርጅት እንዴ ነው ሁለት መቶ ሺህ የሚከፍለው? ስለዚህ እኔ ምን ይሰማል ስትል ያው ማለት አይገባኝም ነው ምንም አይገባኝም ነው። እዛ ጋ የዛሬ አመት ተፈርዷል። የዛሬ አመት ተወስኗል። ተነጥቋል። ቢሮ ታሽጓል። አካውንት ተዘግቷል። ባዶ እጃቸውን ሸሽተው ወጥተዋል። ከዚህ በኋላ ሁለት መቶ ሺ ወይ ሶስት መቶ ሺ ያለብህ አስራ ስምንት አመት ምና ማለት ምን ማለት ነው? እንዴት በዚህ አስተያየት መስጠት ይቻላል? እነሱ ምንም ሊሰሩ ለማያውቁ ነገር። ለመሆኑ ወደ ሀገር የመመለስ ሀሳብ አለህ ግዛውን?

ግዛው አጫውቶኛል